እንግዲህ በመጀመሪያ ደረጃ ዶክተር አሰፋው ተኸስተ ለትብብሮና ለጊዜው እናመሰግናለን። ተቆርቋሪ ኤርትራውያን መድረክ በሚል ስያሜ እየተሰባሰቡ መሆናቸው ይሰማል እና በመድረክ ውስጥ የተሰባሰቡ ሰዎች ማን ናቸው? የሚወክሉት ሀይል አለ ወይ? ያነላ ወይዘሮ አለነሽ መጀመሪያም እዚ ምስ መድረክ ከላልየ እሺ ኣብዚ ሓለፈ ሰለስተ ዓመታት ሕጂ ጀሚርና ዘለና ቃል እንታይ እዩ አመሰግናለሁ። ወይዘሮ አዳነች፣ በመጀመሪያ ከመድረክ ጋር ላስተዋውቅሽ። ካለፉት ሦስት ዓመታት ወዲህ የጀመርነው ትግል ነው። ኤርትራ ውስጥ አሁን ያለውን ሥርዓት የሚቃወሙ ብዙ ድርጅቶችና ግለሰቦች አሉ። ተቃዋሚው ኃይል ግን በኤርትራውያንም ሆነ በዓለም ሕዝብ ዘንድ አሁን ያለውን ሥርዓት ሊተካ የሚችል ተደርጎ ሊታይ አልቻለም። ዋናው ያዳከመን ነገር ደግሞ ለየብቻችን ስንታገል መቆየታችን ነው። አሁን የመድረክ ዓላማ የተበታተኑት ኃይሎች ሁሉ አንድ ላይ ተሰባስበው ያላቸውን አቅምና ኃይል ሁሉ ወደዚያ እንዲያመራ ማድረግና ለውጥ ለማምጣት ብቻ ሳይሆን ከለውጥ በኋላም የተረጋጋ የሽግግር ሥርዓት ለመመሥረት ይችላሉ የሚል እምነት አለን። መጀመሪያ ላይ ያደረግነው ነገር ሁላችንንም ሊያስተባብር የሚችል የፖለቲካ መሬት ምንድን ነው የሚለውን ነጥብ ግልጽ ለማድረግ ሞከርን። እኛን ሊያሰባስበን የሚችል ነገር ኤርትራ ውስጥ በሕግ የሚገዛ ሕገ መንግሥታዊ ሥርዓት መመሥረት ነው የሚል ድምዳሜ በውጭና አገር ውስጥ ያሉት ደረስን። ይህን መሠረት በማድረግም የተለያዩትን ድርጅቶች ለማሰባሰብ እየጣርን ነው። በውጭና በአገር ውስጥ ያሉት ተቃዋሚ ኃይሎችን አገናኝቶ ሀገሪቱን በሰላም ሊያሸጋግራት የሚችል ጠንካራ ተቃዋሚ ኃይል ለመፍጠር ነው በመታገል ላይ ያለ ነው። ስለሆነም እኛ የፖለቲካ ድርጅት ሳንሆን የተበታተኑትን ኃይሎች ለማሰባሰብ የሚታገል እንቅስቃሴ ነው የምናካሂደው። ይሄ መድረክ ከተመሠረተ በዚህ በሶስት ዓመታት ጊዜ ውስጥ ያሉት ተቃዋሚዎችን ለማስተባበር የሞከሩ ጉዳይ በስራ ደረጃ የተሞከረበት አለ ወይስ ገና አሁን በእቅድ ደረጃ ነው? ሓንቲ ካብታ ዝተዓወትናላ ዓባይ አኼባ አብ ናይሮብ ዝካሄድና ያ ናይ ዓሰርተ ሓደ አንድ ስኬት ያገኘንበት ትልቅ ስብሰባ በቅርቡ ናይሮቢ የተካሄደው 11 ተቃዋሚ ኃይሎች የተሳተፉበት ነው። እነዚያ ድርጅቶች የየራሳቸው የፖለቲካ ፕሮግራም ያላቸው ናቸው። የፖለቲካ ነፃነታቸው እንደተጠበቀ ሆኖ ለአንድ የፖለቲካ ዓላማ ሊታገሉ ይችላሉ የሚል ዓላማ ስለነበረን በዚያ መሠረት ስብሰባ አካሄድን፣ ተስማምተንበታል ሁላችንም ለዚህ ዓላማ እንድንታገልና ይህን በተግባር ላይ የሚያውል አንድ አካል ለማቋቋም ነው የተስማማ ነው። አንድ የሆነ አካል እንዲቋቋም ያስባችሁት በምን መልክ ነው? በድርጅት መልክ ወይስ እንዴት ነው? በፖለቲካውም እንቅስቃሴ ሕጂ እንታዩ ትክል መጀመሪያ ክንጅምር ከለና እቶም ኣብኡ ዘለና ሰባት በፖለቲካ እንቅስቃሴ መልክ ነው የሚሆነው። እኛ ይህን ጉዳይ ስንጀምር በተቃዋሚነት ነው። በአሁኑ ጊዜ ከአርባ በላይ የሚሆኑ ተቃዋሚ ቡድኖች ስላሉ አዲስ ድርጅት መፍጠሩ አስፈላጊ አይሆንም ብለን ወሰንን። ብዙ ለሰብአዊ መብት የሚታገሉ የወጣቶች ማኅበሮችና ሌሎችም በኤርትራ ያለውን ሁኔታ ለመታገል የሚጥሩ ስላሉ እኛ በፖለቲካ ድርጅት ተደራጅተን የራሳችንን ፕሮግራም አውጥተን የኤርትራን መንግሥት አስወግደን የመተካት ዓላማ የለንም። ዋናው እምነታችን ለውጥ ሊመጣ የሚችለው ከውስጥ ነው የሚል ነው። ስለሆነም ውጭ ያለው ኃይል ውስጥ ካለው ጋር መገናኘት ይኖርበታል ማለት ነው። እኛም መገናኛ መስመር ለመፍጠር እንችላለን። ውጭ ያለ ኃይልም ተበታትኖ ከሚታገል ልናሰባስበው እንችላለን የሚል እምነት አለን። አሁን እንግዲህ ቅድም እርስዎ እንዳሉት ብዙ ተቃዋሚ ኤርትራውያን አሉ። በድርጅትም ደረጃ አሉ፣ በተለያዩ በሰብአዊ መብት የመሳሰሉ ቡድኖችም አሉ። ግን ጥንካሬ አይታይባቸውም። ከስማቸው በስተቀር አሉ ከመባል በስተቀር እንቅስቃሴ ሲያካሄዱ ተጨባጭ የሆነ ነገር ሲፈጽሙ አልታዩምና፣ ምክንያቱ ምን ሊሆን ይችላል? ወንሳ ታቅን ማንታ ያ ንድሕሪ ፍራግሜንት ኮይንካ ፋሕፋሕ እንት ኢልካ እሱ ነው እንግዲህ ዋናው ምክንያት ምንድን ነው። የተበታተነ ኃይል ከሆነ እንደ የፖለቲካ ኃይል ጥንካሬ ሊኖረው አይችልም። ያዳከማቸው አንዱ መበታተን ሲሆን፣ ከሁሉም የከፋው ደግሞ እርስ በርስ መናቆራቸው ነው። ያላቸውን ኃይል ብቃት ወደ ኤርትራ እንደ ማምራት ፈንታ በየራሳቸው ላይ ስላረፈ የፖለቲካ ተክሉን አዳከሙት። ኤርትራ አዲስ አገር ናት። ተቃዋሚ ፓርቲዎቹ የተፈጠሩት ደግሞ ገና አሁን ነው። ተመክሮ ስለሌለም ብሔራዊ ጉዳይ ላይ እንደማትኮር ፈንታ ግላዊ መናቆር ላይ ሰምጠው ተዳከሙ። እኛ መቀየር የምንፈልገውም ይህን ሁኔታ ነው። እስካሁን ባለው ጊዜ ባያችሁት ሁኔታ የመሰባሰቡ ወይም ደግሞ እንደገና ተቀራርቦ አብሮ የመስራቱ ዝንባሌ ምን ያህል ነው? ተስፋ ያሎ ይመስሎታል? ዓላማችሁ እዚ ክንገብር ዝኽኣልና ንሕና ስለ ዝሓሰብና አይኮነም ከም ሓቂ አብ ልቢ ነፍሲ ወከፍ ተቃዋሚ ይህን ለማድረግ የቻል ነው እኛ ስላሰብነው ሳይሆን በእውነቱ በእያንዳንዱ ኤርትራዊ ተቃዋሚ ሀይል ያለ ነገር ስለሆነ ነው። በኤርትራ ህዝብ ውስጥ ያለ ነገር ነው። ተባብረን ብንታገል ኖሮ አሁን ባለው ሁኔታ ላይ ባልወደቅን ነበር የማይል ኤርትራዊ የለም። ስለሆነም ኤርትራውያን የሚሉትን ነው በተግባር ላይ ለመዋል የሞከር ነው። ይህን ካደረግን በኋላ ታዲያ ሁሉም ሰው ተስፋ አድርጓል። እንዲህ ካደረግን ኤርትራ ውስጥ በአጭር ጊዜ ውስጥ በሰላማዊ መንገድ አንድ አይነት ለውጥ ሊመጣ ይችላል የሚል ተስፋ በአገር ውስጥና በውጭ አለ። ስለሆነም መድረክ የተባለው ስብስብ ትልቅ ኃላፊነት ነው ያለው። መድረክ ምን ያህል ሰዎች አሉት? ጥንካሬውን ለመለካት ያህል መድረክ ብአባላት አይኮንን ብሰርሕ እንታይ ማለት ብውልቀ ሰባት ይኮን ንሕና ብውድባት ኢና መድረክ በአባላት ወይም በግለሰቦች አይደለም የሚሰራው እኛ ድርጅቶች ነን። ስለሆነም ከመድረክ ጋር አብረው የሚሰሩ ብዙ ድርጅቶች አሉ ማለት ነው። የፖለቲካ ድርጅቶችና ማኅበራት አሉ። በግለሰብ ደረጃ ከስብስቡ ጋር የሚሰሩ ደግሞ ከአንድ መቶ በላይ የሚሆኑ ሰዎች አሉ። ቅድም ውጭ ስላሉት ተናግረዋል። ውጭ ስላሉት ተቃዋሚዎች ሲናገሩ ዋናው ነገር ለውጥ ሊመጣ የሚችለው ከውስጥ ነው እና ውስጥ ያሉትንም ብለው ተደጋጋሚ አንስተዋል። እና ጥንካሬው ምን ያህል ነው ኤርትራ ውስጥ ያለው ተቃውሞ? ኣብ ኤርትራ ቀጻሊ ተቃውሞ ኣሎ ተቃውሞ ስለ ዘሎ እዩ እዚ ኩሉ ንሪኦ ዘለና ማለት እዚ ክንደይ ሰብ እሰር ኤርትራ ውስጥ ቀጣይ ተቃውሞ አለ። ተቃውሞ ስላለ ነው ይህ ሁሉ ሰው የሚታስረው የሚሰወረው እና ከሀገር የሚወጣው ይህ ነው የተቃውሞ መለኪያው እንደምታውቂው ደግሞ ከሦስት ዓመታት በፊት መፈንቅለ መንግሥት ተሞክሮ ነበር ከዚያም በኋላ የተለያዩ ሙከራዎች ነበሩ በየጊዜው ይከሽፋል የሞከሩትም ይታሰራሉ ይሰወራሉ እኛ የሀገሪቱ መንግሥት አካል ስለነበር ከውስጥ ጋር ግንኙነት ማድረግ ከባድ አይሆንብንም እኛ ባለን ግምገማ መሠረት ይህ ስርዓት እንዲህ ሊቀጥል እንደማይችልና ለውጥ መደረግ አለበት ብለው የሚያምኑ ላይና በመካከለኛው ደረጃ ያሉ ቡድኖች አሉ ይሁንና የስለላው መረብ ጠንካራ ስለሆነ እርስ በርሳቸውም ስለማይተማመኑ እስካሁን ባለው ጊዜ ስኬታማ ትግል ለማካሄድ አልቻሉም። በተጨማሪም በውጭ ካለው ተቃዋሚ ኃይል ጋር ግንኙነት አልነበረም። አሁን ለመጀመሪያ ጊዜ እየፈጠር ነው ነው ግን በሕዝብ መሃልም ሆነ በወታደራዊው ኃይል ውስጥ ለውጥ የሚፈልጉ ቡድኖች አሉ። ማንኛውም ተቃውሞ በህቡ ነው የሚካሄደው። ይህን ኃይል ነው ማሰባሰብ የሚያስፈልገው አሁን በቅርቡ መድረክ አዲስ አበባ ሄዶ ከባለስልጣኖች ጋር ተገናኝቶ እንደነበረ ተሰምተዋልና እስቲ ስለዛ ቢነግሩን። ክሳ ሕጂ እላው ዝኾነ ርክብ ቀጥታው ርክብ ምስ መንግስት ኢትዮጵያ አይነበረናን መወዳታ ግን ኣብ ውሽጥና ብዝገበርና ግምጋም መሰረጥ እስካሁን ባለው ጊዜ ከኢትዮጵያ መንግስት ጋር ኦፊሴላዊ ወይም ቀጥታ ግንኙነት አልነበረንም። በመጨረሻ ግን በውስጣችን ባደረግነው ግምገማ መሰረት ከኢትዮጵያ መንግስት ጋር ጭብጥ በሆነ ግንዛቤ ላይ መድረስ አለብን ራሳችንን ማስተዋወቅ ይኖርብናል የሚል ድምዳሜ ልም ላይ ደረስን። ሁለተኛው ዓላማችን ደግሞ በአሁኑ ወቅት የለውጥ ዳመና እያንዣበበ በመሆኑ ኤርትራ ውስጥ በአጭር ጊዜ ውስጥ ለውጥ ሊኖር ስለሚችል ኢትዮጵያ በኤርትራ ላይ ያላት ስትራቴጂ ምንድን ነው የሚለውን ለማወቅ ስለፈለግን ነው። በእኛም በኩል ሆነ በኤርትራ በኩል ያለውን ስጋት ለመግለጽ በማለት አዲስ አበባ ውስጥ ግንኙነት የተደረገው ከማጋ ተገናኛችሁ ከባለስልጣኖች ጋር መናገር የሚችሉ ከሆነ ካብ መጀመርያ መዓልቲ ዝገበርና ርክብ ምስ ቀዳማ ሚኒስትር ሃይለ ማርያም ደሳለኝ ፍሉይ ኣማኻሪ ብርሃነ ገብረ ክርስቶስ እዩ ነይሩ በመጀመሪያው ቀን ከጠቅላይ ሚኒስትሩ ኃይለማርያምና ከልዩ አማካሪያቸው አምባሳደር ብርሃነ ጋራ ነው የተነጋገር ነው። በሁለተኛው ቀን ደግሞ ከብሔረ አማራ፣ ደቡብ ህዝቦች፣ ኦሮሞና ትግራይ ክልል ከመሳሰሉት ሁሉም ክልሎች ተወካዮች ጋር ተገናኝተን ተነጋግረናል። ከስብሰባው ወይም ከግንኙነቱ ያገኛችሁት ጥቅም አለ ወይስ እንዴት አያችሁት? ንታ ሁሌም ቢሆን ከተራራቁ በጥርጣሬ ውስጥ ስለሚኖር ጭብጡን ለማወቅ ስለማይቻል ከግንኙነቱ ብዙ መማር ችለናል። አንደኛ እኛን የሚያሰባስቡን ጉዳዮችን ይዘን ነበር የሄድነው። ሄደን ዓላማችንንና ስጋታችንን ከገለጽን በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እኛን የሚያሳስቡን ጉዳዮችን በሚመለከት ኢትዮጵያ ያላት ስትራቴጂ ምን እንደሆነ አንድ በአንድ በሰፊው ገልጸውልናል። አንዱ ያስገረመን ነገር ደግሞ ጠቅላይ ሚኒስትሩ ባደረጉልን ገለጻ የምንለያይበት ነገር አልነበረም። የተነሱት ነጥቦችም የኤርትራ ሉዓላዊነትን አስመልክቶ ያለን ስጋት፣ ስለ ድንበር ጉዳይ፣ የኤርትራን ጉዳይ ካልተጠየቀ በስተቀር የውጭ ጣልቃ ገብነት ሳይኖርበት በኤርትራውያን ነው መያዝ ያለበትና ናይሮቢ ስላካሄድ ነው ስብሰባ ነው የተነጋገር ነው በአሁኑ ወቅት ኤርትራ ውስጥ ለውጥ እንዳይካሄድ ያገተው የኤርትራ ስጋት ምን እንደሆነ ስለ ኤርትራውያን ስደተኞች በመጨረሻም ስለ አካባቢያችን ማለት ስለ አፍሪካ ቀንድ ሰላምና መረጋጋት በዚህ ጉዳይም ሊኖረን ስለሚችል አስተዋጽኦ በሰፊው ተነጋግረናል። እኛ በእነዚህ ነጥቦች ላይ ያለን አመለካከትና የኢትዮጵያ መንግሥት እይታ አንድ እንደሆነ ተገንዝበናል። ዝርዝር ጉዳይ ውስጥ አልገባንም። በዋና ዋና መርሆች ግን እንደማንለያይ ነው የተረዳ ነው። ያልተለያየንበት ያሏቸው አበይት ነጥቦች ምንድን ናቸው? እንግዲህ እኛ የሚያሰጋንን ነገር አንስተናል። የኤርትራ ሉዓላዊነት ጉዳይ፣ የድንበር ጉዳይ ብለው ነበርና እናንተና የኢትዮጵያ መንግሥት አንድ ነው አቋማችን ያሏቸውን ትንሽ ቢጠቃቅሱልን ሓደ ካብቲ ኣብ ኤርትራ ለውጢ ንኸይመጽእ ኣጊቱ ዘሎ ኤርትራ ውስጥ ለውጥ እንዳይመጣ ያገተው አንድ ነጥብ ህዝቡንም የሚያስፈራው አንድ ምክንያት ኤርትራ ውስጥ ለውጥ ከተደረገ በለውጡ ሂደት ኢትዮጵያ ትወረናለች የሚል ስጋት ነው። ይህን ነጥብ ባነሳንበት ጊዜ የተሰጠን መልስ የኤርትራ ሉዓላዊነት ክቡር እንደሆነ አሁን ሳይሆን የቆየ እምነታቸው እንደሆነ ከታሪክ በመነሳት ጠቅላይ ሚኒስትሩ ኃይለ ማርያም ደሳለኝ በሰፊው ገልጸውልናል። ኢትዮጵያ ከኤርትራ የምትወስደው ቅንጣት መሬት እንደሌለ ገልጸውልናል። በዚያም ላይ በአሁኑ ወቅት ከኤርትራ ጋር ጦርነት ውስጥ የመግባቱ ጉዳይ ለኤርትራም ሆነ ለኢትዮጵያ ጥፋት ነው። ስለሆነም እኛ ጦርነት ውስጥ የመግባት ዓላማ የለንም። እኛ ለማረጋገጥ የፈለግነው አንድ ነጥብ ይህ ነበር፣ ምክንያቱም የኤርትራ ሕዝብ ማወቅ አለበትና ነው። ሁለተኛው የድንበር ውሳኔ መተግበር አለበት የሚለው ነው። ይህ ጉዳይ የሚያከራክር ነገር ስለሌለው ዝርዝር ውስጥ ባንገባም፣ ያከራከረን ነገር አልነበረም። ዋናው ነገር እንድንነጋገርበት መንገድ ፈጥሯል። ይህም ማለት ጠቅላይ ሚኒስትሩ ከእኛ ጋር የሚገናኝ አንድ አካል መድበዋል እኛም እንደዚሁ። ስለሆነም ለወደፊቱ ብዙ በዝርዝር የምንነጋገርበት ነገር ይኖራል ማለት ነው። በመተከል ደረጃ ግን መግባባት ላይ ደርሰናል። የኤርትራውያን ጉዳይ በኤርትራውያን መፈታት አለበት የሚለው ነጥብም የኢትዮጵያ መንግሥት በኤርትራ ጉዳይ እጅ ማስገባት ተገቢ እንዳልሆነ፣ የኤርትራውያን ጉዳይ በኤርትራውያን ብቻ መያዝ እንዳለበት ኢትዮጵያ መግባት ካለባት ደግሞ ኤርትራውያን በጠየቁት መሰረት መሆን እንዳለበት፣ ካልሆነ ግን የኢትዮጵያ መንግሥት ማንኛውንም አይነት ጣልቃ ገብነት እንደማይደግፍ ገልጸውልናል። የመድረክ ስብሰባ ናይሮቢ ውስጥ ማካሄዱ ተገቢ እንደሆነ ኢትዮጵያ ውስጥ የኤርትራውያን ተቃዋሚዎች ስብሰባ ማድረጉ የሚፈጥረው ስጋት ስለሚኖር ናይሮቢ መካሄዱ መልካም እንደሆነ አረጋግጠውልናል። የሚደረገው ግንኙነትም ከኢትዮጵያ ጋር ብቻ ሳይሆን ከኬንያና ከሱዳንም ጋር ግንኙነት ማድረግ እንደሚያስፈልግ መክረውናል። ትልቁ ነገር ኤርትራውያን ስደተኞችን በሚመለከት ደግሞ በተቻለ መጠን እንደ ሁሉም ኢትዮጵያውያን መብታቸው እንዲከበር የመንግሥት ዓላማ እንደሆነ እስካሁን ባለው ጊዜም ከ1500 በላይ የሚሆኑ ኤርትራውያን በኢትዮጵያ ዩኒቨርሲቲዎች እንደሚማሩ ተገልጾልናል። በመጨረሻም በአካባቢው ሰላምና መረጋጋት እንዲኖር ከተፈለገ የኢትዮጵያና የኤርትራ ግንኙነት መስተካከል አለበት። ግንኙነት ሳይስተካከል ወደፊት ልንራመድ አንችልም የሚል መግባባት ላይ ደርሰናል። ለወደፊት ደግሞ በዝርዝር እንነጋገርበታለን። ግን እንግዲህ እንደምታወቁት ኤርትራና ኢትዮጵያ በአሁኑ ጊዜ በጠላትነት ነው የሚታዩትና እናንተ ኢትዮጵያ ስትሄዱ ሕዝቡ ትንሽ በጥርጣሬ መልክ ሊያያችሁ የሚችል አይመስላችሁም? ሕጂታ እቲ መንግስቲ ብዛዕባ ጽልኢ እዩ መንግስት የኤርትራ መንግስት ማለት ነው። የኤርትራን ህዝብ የሚያስተምረው ስለ ጠላትነት ነው። የኤርትራ ህዝብ ጠላት ኢትዮጵያ እንደሆነች ነው የሚያስተምረው። ይህንን ነው እኛ ለማፍረስ በመጣር ላይ ያለ ነው። እንዳልሽው እኛም ስጋት አልነበረንም ማለት አይደለም። ስለ እሱ ለመነጋገርም ነው የሄድነው። ተስፋ የሚሰጠው ነገር ግን የጠቅላይ ሚኒስትር ኃይለ ማርያም አያያዝን በሚመለከት አስተዋይነትን እያየን ነው። ኤርትራ ውስጥም እንደዚያው ዐይነት የአስተዋይነት ዝንባሌ እንዲኖር ያስፈልጋል የሚል እምነት አለን። እርግጥ ነው ኤርትራ ውስጥ ካለው ሕዝብ ሰባ ሁለት ከመቶ ከኤርትራ ነጻነት በኋላ የተወለደ ነው። ይህ ከነጻነት በኋላ የተወለደው ሕዝብም በአንድ ዐይነት የጠላትነት ፕሮፓጋንዳ ያደገ ትውልድ ነው። የጠላትነት ፕሮፓጋንዳ ሲደጋገም ደግሞ አእምሮ ውስጥ ይሰርጻል። እኛ መለወጥ የምንፈልገውም ይህንን ነው እንዲሆነን ለዘላለም ልንኖር አንችልምና በአሁኑ ወቅት ከ17 ዓመታት በላይ ሆነዋል የወንድማማችነት ኑሮ የነበራቸው በኢትዮጵያና በኤርትራ ድንበር የሚኖሩ ሕዝቦችን ለያይተዋቸዋል። የሚገርመው ነገር ግን በድንበሩ ያሉት ሰዎች በሌሊት ድንበር እየተሻገሩ ጋብቻ እንደሚፈጽሙ ጉዳያቸውን እንደሚያካሂዱ ለመረዳት ችለናል እኛ ግንብ ብንገነባም እንኳ የሁለቱን የድንበር ሕዝቦች ግንኙነት ማፍረስ አልቻልንም። ለምን ሕዝቡ ይሰቃያል? ለምንስ መፍትሄ አይደረግም? አንቺ እንዳልሽው ኢትዮጵያ በመሄዳችን ወደዚያ ሄደው እጅ ነሱና መጡ የመሳሰሉትን እየተባልን ነው። ይህ እኛን አያሳስበንም። ኢትዮጵያ ሄደን ኤርትራውያንን ስለሚያሳስቡ ጉዳዮች ተነጋግረን አዳምጠን ተመልሰናል። ኤርትራ ውስጥም እንደዚያ መደረግ አለበት። ጠላትነትን ማቀጣጠል ብቻ የትም አያደርስም። ለመሆኑ በአሁኑ ጊዜ ኤርትራ ውስጥ ያለው ሁኔታ እንዴት ይገልጹታል? አብ ኤርትራ ሕጂ ዘሎ እቲ መንግስቲ ካብቲ ህዝቢ ኣዝዩ ኤርትራ ውስጥ በአሁኑ ጊዜ መንግሥት ከህዝብ እጅግ እየተነጠለ ስለ ሄደ መጨረሻው ደረጃ ላይ የደረሰ ነው የሚመስለው። ተቃውሞን በሚመለከት ከታች ከህዝቡ ብቻ ሳይሆን በማህልና በከፍተኛ ባለሥልጣኖች ሳይቀሩ እንዲህ መቀጠል ስለማይቻል ለውጥ መደረግ አለበት የሚል እምነት አላቸው። የስለላው መረብም ቢሆን ስለተዳከመ ግንኙነት ለማድረግ ከባድ አይሆንም። በቅርቡ የተካሄደው ከሳውዲ አረቢያ ጋር አጋርነት የተባለው ነገር ውጤቱም አዎንታዊ አልነበረም። ብዙ ኤርትራውያን፣ በተለይም ከፍተኛ ባለሥልጣኖች አልተቀበሉትም። ከሳውዲ አረቢያ ጋር የተደረገው ግንኙነትም በተቀያያሪነት የኤርትራ አቋም ምክንያት ጥርጣሬ ውስጥ በመግባታቸው ብዙም አልተራመደም። ከሁሉም የባሰው ደግሞ የኢትዮጵያ ተቃዋሚዎችን መልምሎ አሰልጥኖና አጠናክሮ የኢትዮጵያን መንግሥት ለመገልበጥ የተደረገው አስር ዓመታት የፈጀ ዕቅድ ሁሉ መክሸፉ ነው። ከሸፈ ሲሉ እንዴት ተዳይ ነገር እቶም ሉማት ሰራዊት ዝባሉ ዝነበሩ ደሚሄድ ዝባሉ። በመጀመሪያ ደረጃ እነዚያ የሰለጠኑ የተባሉት የደምሂት ሰራዊት እስከነመሪያቸው ኢትዮጵያ ገቡ። የተቀሩት ደግሞ እነዚያ የደቡብ እንቅስቃሴ የተባሉትም መሪያቸውን ይዞ በደቡብ ኢትዮጵያ በኩል ሊያስገባቸው ሲሞክር የኢትዮጵያ መንግሥት ድንበር ላይ ተቀብሎ አሰራቸው። በዚህ መልክ ውጥኑ ከሽፏል። ኤርትራና ሳውዲ አረቢያ ጀምረውት የነበረውን የትብብር ስራ ከሸፈ ብለዋል። ና እሱን እስቲ ትንሽ ቢያብራሩልን ከምትፈልጥ የመጀመሪያ ናይ ኤርትራ መርገጺ ኣብዚ ጉዳይ እዚ ምስ እንደምታውቂው ኤርትራ መጀመሪያ ላይ የነበራት አቋም የመን ያሉትን በኢራን የሚደገፉ ሺያ ሁቲዎችን ትደግፍ ነበር። ምክንያቱ መጀመሪያ ላይ የሁቲ መልእክተኞች ቡድን አስመራ ነበር የሄደው። ከዚያ በኋላ ግን የኤርትራ መንግሥት አቋሙን ቀይሮ ከሳውዲ ጋር በመቆም ጸረ ሁቲ ሆነ። እናም የኤርትራ መንግሥት ሳውዲ አረቢያ የአሰብ ወደብን እንድትጠቀም በማድረግ ለማግኘት አስቦት የነበረው ጥቅም አንደኛ የኤሚሬት ኃይሎችና የሳውዲ ቃል ኪዳን የሚባሉት አገሮች ኃይሎች አሰብ ውስጥ ከሰፈሩ ወታደራዊ ኃይል የሚያሰፍርበት ግንባር ይቀንስለታል። ሌላው ዋና ዓላማ ደግሞ ገንዘብ ፍለጋ ነበር። በተጨማሪም ሁቴዎች የኤርትራ ደሴቶች ሊይዙ ይችላሉ። በአሁኑ ወቅት የመሳሪያ መግዛት ማዕቀብ ስለተጣለብኝ መከላከል አልችልም እና ማዕቀቡ ይነሳልኝ የሚል ጥያቄ ለተባበሩት መንግሥታት ድርጅት ለማቅረብ ዕድል አግኝቷል። ሆኖም ደሴቶቹን ለመከላከል ማዕቀብ ይነሳልኝ የሚለው ጥያቄ ተቀባይነት አላገኝም። ሁኔታዎች የኤርትራ መንግሥት በፈለገው መንገድ ስላልሄዱ አሁን ውስጥ ውስጡን ከሁቲዎች ጋር እየተገናኘ ነው የሚል ወሬ የሳውዲ ጆሮ ላይ እንደደረሰና ጥርጣሬ ውስጥ እንደ ገቡ ይሰማል። ስለሆነም ኤርትራን ቃል ኪዳናቸው ውስጥ አላስገቡም። በደጋፊነት ደረጃ ብቻ ነው የያዟት። የጠበቀውን ያህል ገንዘብ እንዳላገኝም ይነገራል ስለሆነም የሁሉ ተደማምሮ ተጀምሮ የነበረው ግንኙነት እየተዳከመ የሄደ ነው የሚመስለው። እንግዲህ ኤርትራ ውስጥ አሁን ለውጥ የሚመጣበት ጊዜ የደረሰ ይመስላል ብለዋል እና ምን አይነት ለውጥ ነው ሊመጣ የሚችለው በኤርትራ? መቸም ክትንበየሉ አይትክል ከምዚ ዓይነት ለውጥ ናቱ ውሽጣዊ ሕግታት ኣለዎ መቸም ለውጥ ሲባል የራሱ የሆኑ የውስጥ ህጎች ስላሉት መተንበይ አይቻልም። ሆኖም ተጽዕኖ ማሳደር ይቻላል። መንግስት በሰላም ማንኛውንም አይነት ዲሞክራሲያዊ እንቅስቃሴና ተቃውሞ ስለማይፈቅድ ለውጥ ሊመጣ የሚችለው በህዝባዊ ወይም በወታደራዊ መነሳሳት ነው። እኛ በበኩላችን ህዝባዊም ሆነ ወታደራዊ መነሳሳት መጥቶ የማያስተማመን ውጤት ከሚያስከትል በሰላማዊ መንገድ መልክ አሲዘን ዲሞክራሲያዊ ለማለት ባይቻልም አንድ በህገ መንግስታዊ መንገድ የሚተዳደርና በህግ የሚገዛ ስርዓት ለመመስረት ነው ሁሉንም የሚያሳትፍ መድረክ ለመፍጠር ነው። ኤርትራ ውስጥ የቀድሞ ባለስልጣኖች፣ ጋዜጠኞች እና ብዙ የታሰሩ ሰዎች እንዳሉ ይታወቃል። በተለይም የቀድሞ ባለስልጣኖችና ጋዜጠኞች ብዙ የሞቱ አሉ ይባላል እና ባጭሩ በህይወት ይኑሩ አይኑሩ አይታወቅም። ና ስለዛ ጉዳይ የሚታወቅ ነገር አለ? በምን ሁኔታ እንደሚገኙ ሓደ ካብቲ ዘህዝን ነገር እንታይ እዩ እዚ አብ ኤርትራ ዘሎ ስርዓት እቲ መባእታዊ ዝኾነ መሰላት በጣም የሚያሳዝነው ነገር አንዱ ኤርትራ ውስጥ ያለው ስርዓት መሰረታዊ የሆነ የእስረኞች መብት የማያከብር መሆኑ ነው። እነዚህ ሰዎች በደል ፈጽመዋል ተብለው ታስረዋል። በመጀመሪያ ደረጃ የሚጠበቀው ፍርድ ቤት እንዲቀርቡ ነው። መንግስት ይህን አላደረገም ብቻ ሳይሆን ማንኛውንም አይነት ሰው እንዳያቸው፣ እንዳይጠይቃቸው ተደርጎ በሕይወት ይኑሩ አይኑሩ ሊያውቅ የሚችለው መንግስት ብቻ ነው። ከመንግሥትም እሱ ብቻ ነው ሊያውቅ የሚችለው፣ ፕሬዝደንቱ ማለት ነው። እነዚህ ሰዎች ከታሰሩ 15 ዓመታት አልፈዋል። ሆኖም ይኑሩ ይሙቱ የሚያውቅ ሰው የለም። በየጊዜው እዚያ የነበሩና አሁን ወደ ውጭ የወጡ ሰዎች የሚናገሩት ነገር አለ። እውነት ይሁን አይሁን ለማረጋገጥ አይቻልም። 15 ዓመታት ረጅም ጊዜ በመሆኑ ደግሞ የሞቱ ካሉም አያስገርምም። ስለ ሁኔታቸው በእርግጠኝነት የሚያውቅ ሰው ግን የለም። ኤርትራ ውስጥ ያለውን ስርዓት ልዩ የሚያደርገው ይህ ነው። ሌላው ይቅር፣ ለይስሙላ መንግሥቱ በሚቆጣጠረው ፍርድ ቤት አቅርቦ እንኳ ዕድሜ ይፍታህ ሊፈርድባቸው ይችል ነበር። ሰዎች እንዲጠይቃቸው ማድረግም በተቻለ ነበር። ሆኖም ይህን እንኳ አላደረገም። ዶክተር አሰፋው ትኸስተ፣ ከማብቃታችን በፊት እስካሁን ያልተገለጸ ነገር ካለ ና መናገር የሚፈልጉት ካለ ብዙሕ የብለይኒ ብሓቂ ግን እቲ ኣብ ዝገበና ርክብ እቲ ኣብኡ ዝተረኣየ ልቦናን ኣኽብሮትን ክቕፅል ንፅበ ብዙም የለኝም። በእውነቱ ግን አዲስ አበባ ያደረግነው ግንኙነት አስተዋይነትና ያገኘነው ክብር እንዲቀጥል እጠብቃለሁ። በእኛ በኩል ደግሞ ተመሳሳይ አስተዋይነትና አክብሮት እንዲዳብር የምንታገል መሆናችንን ለማረጋገጥ እወዳለሁ። እሽ እንግዲህ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።